ኤስ ቢ ኤስ ሬዲዮ። ሀገርኛ ሪፖርት የኢትዮጵያ ብሔራዊ ምርጫ ቦርድ ከኮሮና ቫይረስ ጋር በተያያዘ በነሐሴ ወር ይካሄዳል ተብሎ ቀን ስለተቆረጠለት ብሔራዊ ምርጫ መራዘም ወይም አለመራዘም ጉዳይ ውሳኔውም በዚህ በያዝነው ሳምንት ውስጥ ያስታውቃል ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ ቀደም ሲል ስለ ምርጫው መካሄድ ወይም አለመካሄድ ጉዳይ ተጠይቀው ይህን በተመለከተ መልስ ሊሰጥ የሚችለው ብሔራዊ ምርጫ ቦርድ ነው ማለታቸው የሚዘነጋ አይደለም። በዚሁ መሰረት ባለፈው ሳምንት ውስጥ ቦርዱ የገዥውን የብልጽግና ፓርቲን ጨምሮ ከአርባ አምስት የፖለቲካ ፓርቲዎች ጋር የኮሮና ቫይረስ በምርጫው የጊዜ ሰሌዳ ላይ ስላደረሰው ተጽዕኖ ውይይት ማከናወኑን የደረሰን ዜና ያመለክታል። በዚህ ወቅት ቫይረሱ የመራጮች ትምህርት፣ የአስፈጻሚዎች ስልጠና፣ የቁሳቁስ ስርጭትና ቁሳቁሶችን ለማዳረስ እየገጠሙ ያሉ ችግሮችን ቦርዱ ለፖለቲካ ፓርቲ አባላት በዝርዝር ማቅረቡ ተነግሯል። በደረሰንና በይፋ ባልተነገረው ዜና መሰረት የቫይረሱ ስርጭት የተፈጠረውን ስጋት ታሳቢ በማድረግ አብዛኛዎቹ ፓርቲዎች ምርጫውን የማራዘም እርምጃ እንዲወሰድ ሀሳብ ማቅረባቸውን ለማወቅ ተችሏል። ፓርቲዎቹ የጊዜው አንገብጋቢ ጥያቄ ይህ የተጋረጠብንን አደጋ መቀልበሱ ላይ መሆን አለበት የሚል ቢሆንም ቦርዱ ከሌሎች ቀሪ ፓርቲዎች እና ከሚመለከታቸው የመንግስት አካላት ጋር ተጨማሪ ውይይት በማድረግ ውሳኔ እንደሚያሳልፍ የደረሰን ዜና ጨምሮ ያፈዳል። የኢትዮጵያ መንግስት በውሃ መስኖና ኤነርጂ ሚኒስቴር የተዘጋጀውን በአባይ ግድብ ላይ የምትከተለውን የውሃ አሞላልና የአሞላል ሂደትን የተመለከተ ዝርዝር አቋሙን ይፋ ማድረጉን መንግስታዊ የዜና አገልግሎት አርብ መጋቢት ሀያ ስምንት ቀን ሁለት ሺህ አስራ ሁለት አመተ ምህረት አስታወቀ። በአዲሱ የመንግስት እቅድ መሰረት በዘንድሮ ክረምት የመጀመሪያው ዙር የመጀመሪያ ምዕራፍ ሙሊት ተፈጻሚ እንደሚሆንና የዝናቡ ወራት የተስተካከለ ከሆነ አራት ነጥብ ዘጠኝ ቢሊዮን ሜትር ኩብ ውሃ እንደሚያዝ ተገልጸዋል። የመጀመሪያው ዙር ሁለተኛው ክፍል ምዕራፍ በቀጣዩ ሁለት ሺህ አስራ ሶስት ዓመተ ምህረት የክረምት ወራት የሚከናወን ይሆናልም ተብሏል። በሁለተኛው ዙር የመጀመሪያ ምዕራፍ ሳይጨምር አስራ ሶስት ነጥብ አምስት ቢሊዮን ሜትር ኩብ ውሃ እንደሚከተር ከተር ተገልጿል። በዚህም የመጀመሪያው ዙር የሙልት ሂደት ይጠናቀቃል ተብሏል። በሁለቱም የመጀመሪያ ዙር ሙሊቶች በአጠቃላይ አስራ ስምንት ነጥብ አራት ቢሊዮን ሜትር ኩብ ውሃ ይያዛል ተብሎ በሰነዱ እንደተጠቀሰ የዜና አገልግሎቱ አስታውቋል። የሁለተኛው ዙር በተለያዩ ምዕራፎች ተከፋፍሎ የውሃው መጠን አርባ ዘጠኝ ነጥብ ሶስት ቢሊዮን ሜትር ኩብ እስከሚደርስ እንደሚቀጥል ሰነዱ ያብራራል። የውሃው ሙሊት መጠን አርባ ዘጠኝ ነጥብ ሶስት ቢሊዮን ሜትር ኩብ ለመድረስ ከሁለት እስከ አምስት ዓመታት እንደሚወስድ መገመቱንም የዜና አገልግሎቱ ሰነዱን በመጥቀስ ዘግበዋል። የግድቡ አጠቃላይ የውሃ መጠን ሰባ አራት ቢሊዮን ሜትር ኩብ ሲሆን ከአርባ ዘጠኝ ነጥብ ሶስት ቢሊዮን ሜትር ኩብ በኋላ ሙሊቱ የሚከናወነው ዝናብ በጣለ በማናቸውም ጊዜ እንደሚሆን በሰነዱ ተገልጿል ተብሏል። በሁሉም ሙሊት ምዕራፎች የሙሊት ሂደቱ ሲከናወን ማለትም በሁለት ዙሮች ከተያዘው አርባ ዘጠኝ ነጥብ ሶስት ቢሊዮን ሜትር ኩብ በኋላ የሚከናወነው ሙሌት ሰላሳ አምስት ቢሊዮን ሜትር ኩብ እና ከዚያ በታች ከሆነ በተርባይን ውስጥ እያለፈ ኃይል አመንጭቶ በቀጥታ እንዲያልፍ እንደሚደረግ ሰነዱ ያመለክታል። በዚህ ሙላል መሰረት ከታይ በታችኞቹ የተፋሰሰ ሀገሮች ላይ ጉልህ የሆነ ጉዳት እንደማያደርስ ከግምት ውስጥ መግባቱን ሰነዱ ይገልጻል ተብሏል። ኢትዮጵያ በአባይ ውሃ በመጠቀም መብቷ ላይ እንደማትደራደር ኢትዮጵያ ባልነበረችበት በጸደቀው በቅኝ ግዛት ውል እንደማትደራደርም ኢትዮጵያ በዚህ ሰነድ ውስጥ በግልጽ ማስቀመጧን የዜና አገልግሎት ምንጩን በመጥቀስ ዘግቧል። የሚኒስቴር መስሪያ ቤቱ ግብጽ የውሃ አሞላል ቴክኒካዊ መረጃዎችን በማምታታት ጉዳዩን ፖለቲካዊ ማድረግ የትም እንደማያደርስና ግብጽንም ከዚህ ድርጊቷ እንድትቆጠም ማሳሰቢያ ሰጥቷል። በዚህ ሀገሪቱ ባወጣችው የውሃ አሞላል ላይ ከማንም ወገን ጋር ድርድር እንደማያደርግ የሚኒስቴር መስሪያ ቤቱ ማስታወቁን የዜና አገልግሎቱ ጨምሮ አስታውቋል። የኮሮና ቫይረስን የመከላከል አቅም የሚጨምር መድኃኒት በኢትዮጵያ ማግኘት እንደተቻለ የጤና ሚኒስቴርና የኢኖቬሽን እና ቴክኖሎጂ ሚኒስቴር በቅንጅት አርብ ምሽት ላይ ባቀረቡት መግለጫ አስታውቀዋል። የመድኃኒቱ መገኘት ተስፋን የሚያለመልም ሆኖ ቢቀርብም አገልግሎት ለመስጠት እጅግ በጣም ረጅም ጉዞ እንደሚቀረው ከተሰጠው መግለጫ ለመረዳት ይቻላል። አሁን በኢትዮጵያ ተገኘ የተባለው መድኃኒት ተገኘ ከመባሉና ቅድመ ክሊኒካል ምርመራ አድርጓል ከመባሉ በስተቀር ወደ ምርት መች እንደሚገባ በእንስሳዎች ወይም በሰዎች ላይ በተደረገ ምርመራ የተገኙ ውጤቶች፣ ከክሊኒካል ሙከራ በኋላ የተደረገ ምዘና ስለመኖሩ፣ የተመራማሪዎቹ ማንነት፣ ምርመራው የወሰደው ጊዜ፣ ለምርመራ እስካሁን የወጣው ገንዘብ መጠን በአደባባይ መነገር ባያስፈልግም፣ ከመድኃኒቱ ግብዓቶች አንድም አለመጠቀሱ በአሁኑ ጊዜ ስለዚህ መድኃኒት አገልግሎት ስለሚሰጥበት ቀንና ስለ አቅሙ ለመናገር እንደሚያስቸግር በዘርፉ የተሰማሩ ባለሙያዎች በስፋት ይናገራሉ። ያም ቢሆን ተስፋው ለዕለቱ ብዙ ኢትዮጵያውያንን ያስደሰተ መሆኑን በትፍረት መናገር ይቻላል። ያልተለመደም ቢሆን ዘመናዊ ሐኪሞቻችን ከባህላዊ ሕክምና አዋቂዎቻችን ጋር ቁጭ ብለው በዚህ ዙሪያ መነጋገራቸው እንደ በጎ ጅምር የሚታይ መሆኑንም ብዙዎች ያስምረውበታል። ፌዴራል ፖሊስ ከኮሮና ቫይረስ ጋር በተያያዘ እርምጃ እየወሰደ መሆኑን ሲያስታውቅ የአዲስ አበባ ፖሊስ ኮሚሽን በበኩሉ ከአራት ሺህ በላይ የሚሆኑ መዝናኛ ቤቶችን መዝጋቱን ኃላፊዎቹ በይፋ ማስታወቃቸውን የደረሰን ዜና መለከተ የፌዴራል ፖሊስ በሰጠው መግለጫ እርምጃ የተወሰደባቸው ወረርሽኙን አስመልክቶ የጤና ጥበቃ ሚኒስቴርና የሕብረተሰብ ጤና ሳይንስ ኢንስቲትዩት ከሚያስተላልፉት ውጭ ስጋትንና መሰረተ ቢስ ዜናዎችን የሚያናፍሱ አካላትን ወይም ግለሰቦችን ጭምር ለእስር መዳረጋቸውን ገልጿል። በዚህ በኩል ፌዴራል ፖሊስ ዝርዝራቸውን ባይሰጥም ባለፈው ዓርብ መጋቢት አስራ ስምንት ቀን ሁለት ሺህ አስራ ሁለት ዓመተ ምሕረት ጠዋት አንድ ሰው በማህበራዊ ገጹ ላይ ሁለት መቶ ሺህ የመቃብር ጉድጓዶች ተቆፍሯል በማለት ያቀረበው ግለሰብ ለእስር መዳረጉን እንደሚጨምር ውስጥ አዋቂዎች ይናገራሉ። ይህ ግለሰብ በፖሊስ ተያዘ የተባለው እዚህ አዲስ አበባ ውስጥ ሀያ ሁለት ማዞሪያ የሚባለው ስፍራ መሆኑም ተጠቅሷል። የሸከቱ አዋቂ ላይ ጭማሪ ያደረጉም ለእስር እንደተዳረጉ ተገልጿል። የአዲስ አበባ ፖሊስ ኮሚሽን ደግሞ የጭፈራ ቤቶች የምሽት ክበቦችንና ሺሻ ቤቶችን የመጠጥ ቤቶችን፣ የመሳሰሉትን መዝጋቱን በሰጠው መግለጫ አስታውቋል። የእነዚህን ከአራት ሺህ በላይ የሆኑትን ለመዝጋትና ኃላፊዎችን በቁጥጥር ስር ለማዋል ከሶስት ቀናት በላይ መውሰዱንም የአዲስ አበባ ፖሊስ አስታውቋል። በአፍሪካ ሕብረት ውስጥ ከፍተኛ የኃላፊነት ስፍራ የነበራቸው ሞሪሽሲያዊ የሰባ ሁለት ዓመት አዛውንት መጋቢት አምስት ቀን ሁለት ሺህ አስራ ሁለት አመተ ምህረት ከጎንጎ ብራዛቢል ወደ አዲስ አበባ ሲመለሱ በተደረገላቸው ምርመራ ቫይረሱ እንዳለባቸው መረጋገጡ የአፍሪካ ህብረት ኮሚሽነር መሐመድ ሙሳ ፋቂን ጨምሮ ሌሎችም ከእኚሁ ሰው ጋር የስራ ንክኪ የነበራቸው ስድስት የህብረቱ ሰራተኞች ራሳቸውን እንዲያገሉ መደረጉን የደረሰን ዜና አመለከተ። በዚሁ የማግለል ሂደትም የአፍሪካ ህብረት የጤና ማዕከል ሶስት ባልደረቦችና ሌሎች ሶስት ከፍተኛ ኃላፊነት ያላቸው የህብረቱ ሰራተኞች ከኮሚሽነሩ ጨምሮ ራሳቸውን እንዲያገሉ መደረጋቸውን ከአፍሪካ ህብረት የተገኘው ዜና ያመለክታል። ትናንት እሑድ መጋቢት ሀያ ቀን በኮሮና ቫይረስ የተያዙትን ጨምሮ እስካሁን በኢትዮጵያ የቫይረሱ ተጠቂዎች ቁጥር ሀያ አንድ መድረሱን የጤና ጥበቃ ሚኒስቴር አስታውቋል። ከነኚህ ውስጥ ሁለቱም ጃፓናውያን ወደ ሀገራቸው ሲመለሱ አንዷ የሰማንያ አምስት አመት የእድሜ ባለጸጋ ሴት በጠና ህመም ላይ መሆናቸው በድጋሚ ተነግሯል። ሁለት ሰዎች ደግሞ ተሽሏቸው በሌላ ክፍል ውስጥ በክትትል ስር መሆናቸው ተነግሯል። በቫይረሱ የተያዙት ቀሪዎቹ አስራ ስምንት ሰዎች ደግሞ በደህና ጤንነት ላይ እንደሚገኙ የህብረተሰብ ጤና ሳይንስ ኢንስቲትዩት አስታውቋል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል የሚቀርበው ዘገባ በዚሁ ያበቃል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመድ ይችላሉ። ድረ ገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሐሪክን ይጎብኙ። ፖድካስት